የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሰኞ ጥቅምት 11 2017 ዓ ም ዝግጅታችን ጀመረ።

ለምሽቱ የያዝናቸውን እናስተዋውቃችሁ። አፍሪካ በጸጥታው ምክር ቤት በሁለት ቋሚ አባል ሀገራት መወከል እንዳለባት የተባበሩት መንግስታት ድርጅት ዋና ጸሐፊ ተናገሩ። ከሰላምና ጸጥታ ጥያቄ ጋራ በተገናኘ የጸጥታው ምክር ቤት ማሻሻያ ሊደረግለት እንደሚገባ

በአሁኑ ወቅት በአባል ሀገራት መካከል መግባባት አለ። የዚህ ማሻሻያ ቁልፍ ጉዳይ ደግሞ ሁለት የአፍሪካ ሀገራት የጸጥታው ምክር ቤት ቋሚ አባላት መሆን አለባቸው የሚለው እንደሆነ በሁሉም አባል ሀገራት በሚባል ደረጃ ስምምነት አለ። የሰማችኋቸው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ነው። በምሽቱ በዚ ዙሪያ ዘገባ ይኖረናል። በሌላ በኩል ለትግራይ ክልል ደረጆች ገቢ ማሰባሰብ

ተጀምሯል ዝርዝሩ ከዜና በኋላ ቆየት ብሎ ወደ እናንተ የሚደርስ ይሆናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር የሚተላለፈውን መሰናዶ እየመራው አይደን ገረመው አብሬያችሁ ዘልቃለሁ። ዋና አዘጋጇ ጽዮን ግርማናት ግርማናት እንዲሁም ደግሞ ንጉሱ ታምሬ አቀናባሪያችን። እዚህ ስቱዲዮ ካጠገቤ እንግዳ ወልዴ ከዓለም ዙሪያ የተሰባሰቡ ዜናዎችን ለማድረስ እዚህ ይገኛል። አሁን የምናልፈው ወደ ዜናዎቹ

እንደምናመሻችው፣ የአማራ ክልል ዳኞች ማኅበር በዳኞች ላይ እየተፈጸመ ነው ያለው እስር እንደሚያሳስበው ገለጸ። አንቶኒዮ ጉተረስ በተመድና የአፍሪካ ህብረት መሪዎች ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። በጫሞ ሐይቅ የጀልባ አደጋ የሞቱ ሰዎች አስክሬን ተገኘ። እንዲሁም በሱዳን የፈጥኖ ደራሽ ኃይሉ አንድ ወታደራዊ አዛዥ ከዱ፤ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን።

የአማራ ክልል ዳኞች ማኅበር በዳኞች ላይ እየተፈጸመ ነው ያለው እስር እንደሚያሳስበው ገለጸ። የማኅበሩ ተጠባባቂ ፕሬዝደንት ብርሃኑ አሳሳ ካለፈው መስከረም 26 ቀን 2017 ዓ ም ጀምሮ በክልሉ የተለያዩ ቦታዎች የሚገኙ 11 ዳኞች መታሰራቸውን ለቪኦኤ ተናግረዋል። መስፍን አራጌ ዘገባ አለው።

በአማራ ክልል በባህር ዳርና አካባቢው በሰሜን ሸዋ ዞን ቀወትና ሸዋሮ ቤት በምስራቅ ጎጃም እና ሰሜን ጎንደር እንዲሁም በደሴ ከተማ በዳኝነት ስራ ያገለግሉ ነበር የተባሉ 11 ዳኞች ከመስከረም 26 ቀን 2017 ዓ ም ጀምሮ ባሉት ጊዜያት በእስር ላይ እንደሚገኙ የአማራ ክልል ዳኞች ማህበር አስታወቀ። ስርዓቱ በፍትህ ስርዓቱ ላይ ተጽዕኖ እንደሚያሳድር የማህበሩ ተጠባባቂ ፕሬዚዳንት ብርሃኑ አሳሳ ለአሜሪካ ድምጽ በሰጡት አስተያየት ተናግረዋል። ምክንያታቸው

ሳይነገራቸው ዳኞች የሚያዙበት ስርዓት መቆም አለበት። በሚወስነው ውሳኔ ወይም በተለያየ ምክንያት ዳኛ ከችሎት እየተነሳ የሚታሰርበት ስርዓት ከተፈጠረ አብሮ የሚሰራው ዳኛ ለስርዓት መዳረጉ አይቀር። ፍርድ ቤት ግቢ ውስጥ ችሎት ላይ እያስቻለ ያለን ዳኛ ይዞ መሄድ ተቋማዊ ነፃነቱን ጭምር ነው የሚዳፈረው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዚደንት አለማን ታግደው በጉዳዩ ላይ ምላሽ እንዲሰጡን ያደረግነው ጥረት አልተሳካም። የክልሉ ጠቅላይ ፍርድ ቤት የህዝብ ግንኙነት ኃላፊ አቶ ሀብታ መሆነኛው ምላሽ ለመስጠት ቀጠሮ ሰጥተውን የነበረ ቢሆንም

ድጋሚ ልናገኛቸው አልቻልንም። የክልሉ ዳኞች አስተዳደር ጉባኤ ተወካይ አቶ አደራው ወርቁን በተመሳሳይ በስልክ ለማግኘት ተደጋጋሚ ሙከራ ብናደርግም አልተሳካልንም። የማህበሩ ሰብሳቢ አቶ ብርሃኑ አሳሳቢ ነው ያሉትን የዳኞችን እስር ለክልሉ አመራሮች ማስረዳታቸውን ገልጸውልናል።

አማራ ክልል ውስጥ ባለፈው አንድ አመት ውስጥ የታሰሩ ዳኞች የተፈቱ ዳኞችን ጨምሮ ያካተተ ደብዳቤ አዘጋጅተናል። አሁን ሰሞኑን በተፈጠሩ እስሮችን በተመለከተ የክልሉ ጠቅላይ ፍርድ ቤት አመራሮች ብዙ ጥረት ነው ሲያደርጉ የነበሩት። እንግዲህ ባለን በማህበሩ መረዳት እነሱ ጥረቶች እንዳልተሳኩ ነው። እንግዲህ ማህበሩ ካፈጠቀ በኋላ ነው ወደ መግለጫ ይሄ ማህበሩ ጥቅምት ሰባት ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ባወጣው መግለጫው አሁን ታስረው ይገኛሉ ካላቸው ዳኞች በተጨማሪ በአንድ አመት ውስጥ ሰላሳ አምስት ዳኞች

ያለአግባብ ታስረው መፈታታቸውን፣ እስከ ሞት የደረሰ ጉዳት መኖሩንም አረጋግጫለሁ ብለዋል። በፌዴራልም እንዲሁም በኦሮሚያ ብሔራዊ ክልላዊ መንግስት ያሉ ዳኞች ያለመከሰስ መብት በህግ ተጠብቆላቸዋል። አማራ ክልል ላይ እንዲህ ያለ መብት የለም ለዳኞች። ያም በመሆኑ ዳኞች በተለያየ ጊዜ የአማራ ክልል ላይ ከወረዳ ጀምሮ እስከዚህ ጠቅላይ ፍርድ ቤት ባሉ ዳኞች ላይ በቀላሉ የሆነ ጉዳይ ሲፈጠር ዳኞችን ማሰር እየተለመደ የመጣ ሁኔታ እየተፈጠረ ነው። ስለዚህ እሱ ተገቢነት የለም

የለው ሊቆም ይገባል ነው። በአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ዳይሬክተር ቲገሬ ቻጉታህ መስከረም 21 ቀን 2017 ዓም በሰጡት መግለጫ በአማራ ክልል ካለፈው መስከረም 18 ቀን 2017 ዓም ጀምሮ የጅምላ እስራቶች እንደሚካሄዱ ጠቅሰው የሀገሪቱ ባለስልጣናት እንዲህ አይነት እስራቶችን እንዲያቆሙ በታወቁ ዓለም አቀፍ ወንጀሎች የሚከሰሱ ካሉ ያለምንም ማዘጌት በተጠርጣሪዎች ላይ ክስ እንዲመሰረት አሊያም በፍጥነት ከስራታቸው እንዲፈቱ ማሳሰ

ሰባቸው ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በተመድና የአፍሪካ ህብረት መሪዎች አመታዊ ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። ለጉቴሬዝ አቀባበል ያደረጉት ጠቅላይ ሚኒስትር አብይ አህመድ በቀጠናዊና በሌሎችም በርካታ ጉዳዮች ላይ እንደተወያዩ በኤክስ ማህበራዊ ሚዲያ መድረክ ባጋሩት መልእክት ላይ አስታውቀዋል።

ጉተሬስ በተጨማሪም ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ተነጋግረዋል። በሰላምና ጸጥታ፣ በዘላቂ ልማት እንዲሁም በሰብአዊ መብት ጉዳዮች ላይ ባሉ ተግዳሮቶችና ልምዶች ላይ መነጋገራቸውን ሙሳ ፋኪ መሐመድ አስታውቀዋል። በጫሞ ሐይቅ የጀልባ አደጋ የሞቱት ሰዎች አስክሬን ተገኘ። ባለፈው ሳምንት በደቡብ ኢትዮጵያ በጋሞ ዞን በሚገኘው የጫሞ ሐይቅ በደረሰ የጀልባ አደጋ ህይወታቸው ካለፈው 13 ሰዎች ውስጥ

አስራ ሁለቱን አስክሬን ማግኘቱን የአካባቢው ባለስልጣን ባለስልጣናት አስታውቀዋል። ባለፈው ሐሙስ አደጋዎች ደርስ ጀልባው አስራ ስድስት ሰዎችን አሳፍሮ እንደነበር ያስታወቀው የአካባቢው አስተዳደር ሶስት ሰዎችን ወዲያውኑ ከአደጋው መታደግ እንደቻለ ገልጸዋል። የጀልባዋ ተሳፋሪዎችም የቀን ሰራተኞች እንደሆኑ ተገልጸዋል። የዞኑ ፖሊስ ቃል አቀባይ የሆኑት ኮማንደር ረታ ተክሉ ለቪኦኤ አፍሪካ ቀንድ እንደተናገሩት

ጀልባው ቆሬ ዞን ከሚገኘው አቡሎ አርፊቾ አውራጃ ወደ ዞኑ መዲና አርባ ምንጭ በመጓዝ ላይ ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሱዳን የፈጥኖ ደራሽ ኃይሉ አንድ ወታደር አዛዥና የተወሰኑ ወታደሮቻቸው ከርተው ወደ ሱዳን ሰራዊት መቀላቀላቸው ተነግረዋል። ጦርነቱ ከተጀመረ ከ12 ወራት ወዲህ ለመጀመሪያ ጊዜ የተደረገ

የአንድ ወታደራዊ አዛዥ ክዳት መሆኑን ታውቋል። የሱዳን ሰራዊት ደጋፊዎች በደቡብ ምስራቅ በምትገኘው ኤል ገዚራ ክልል ዋና አዛዥ የነበሩትን የአቦጋላ ኬይካል ፎቶ በማኅበራዊ ሚዲያ አጋሩ ሲሆን ፈጥኖ ደራሽ ኃይሉ በበኩሉ ጄኔራሉ ተደራድረው መክዳታቸውንና በተከታይ ወታደሮቻቸው ላይ ባደረሰው ጥቃትም ጉዳት ማድረሱን አስታውቋል።

በተለይም በመዲናዋ ሱዳን በፈጥኖ ደራሽ ኃይል ላይ የበላይነት እያገኘ መሆኑን በማስታወቅ ላይ ያለው የሱዳን ሰራዊት አቡዋጋላ የከዱት የፈጥኖ ደራሽ ኃይሉ አውዳሚ አጀንዳ ስላለው ነው ብለዋል። ከጦርነቱ በፊት የወታደራዊ ደህንነት ባልደረባ ከነበሩት አቡዋጋላ ወዲያውኑ የተሰጠ አስተያየት የለም። በጦርነቱ እስከ አስር ሚሊዮን በላይ ሰዎች ሲፈናቀሉ በተወሰነው የአገሪቱ ክፍል ረሃብ ተከስቷል።

የውጭ ኃይሎች ደግሞ ለሁለቱም ወገኖች ቁሳዊ ድጋፍ በማድረግ ላይ እንደሆኑ ተነግረዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በመጪዎቹ ቀናት የዓለም መሪዎችን በመቀበል የብሪክስን ጉባኤ ያስተናግዳሉ። የቻይና የህንድ፣ የቱርክ፣ እንዲሁም የኢራንን ጨምሮ በርካታ የዓለም መሪዎች የሚገኙበትና በሩሲያዋ ካዛን ከተማ የሚካሄደው ጉባኤ በዩክሬን በሚካሄደው ጦርነትና በወጣባቸው የእስር የመያዣ ትእዛዝ ምክንያት

ከዓለም መድረክ ይገለላሉ ሲባሉ የነበሩት ፑቲን አሁንም ተሰሚነት እንዳላቸው ማሳያ ነው ተብሏል። ሩሲያ የብሪክስን ጉባኤ በማስተናገድ ከምዕራቡ ዓለም ጋራ ውጥረቱ እየቀጠለ ቢመጣም ከአጋሮቿ ጋር መቆሟን ለማመልከት የምትጠቀምበትና የጦርነት ኢኮኖሚያን ለመደገፍ ስምምነትና ድርድር የምታደርግበት መድረክ መሆኑን ተንታኞች በመናገር ላይ ናቸው።

ለሌሎቹ ተሳታፊ ሀገራት ደግሞ ትርክቶቻቸውን አጉልቶ ለማሰማት እድል የሚሰጥ መድረክ ነው ተብሏል። ነገ ማክሰኞ ጉባኤውን የሚጀምረውና በማደግ ላይ ያሉ ኢኮኖሚዎች ስብስብ የሆነው ብሪክስ በምዕራቡ ዓለም የሚመራውን የዓለም ስርዓት ለመገዳደር በሚል ሲጀመር በአምስት ሀገራት የተቋቋመ ሲሆን በያዝነው ዓመት ኢትዮጵያን ጨምሮ በርካታ ሀገራት ተቀላቅለዋል። ሌሎች ሀገራትም ለመቀላቀል ጥያቄ በማቅረብ ላይ ናቸው። በመጨረሻም

በአሜሪካ በስደት ይኖሩ የነበሩት የቱርኩ መንፈሳዊ መሪ ፊቱላ ጉለን ሕይወታቸው ማለፉን አሶሴት ፕሬስ ዘግበዋል። እስላማዊው መሪ በእንዳረፋን አቆጣጠር 2016 በቱርክ የከሸፈውን መፈንቅለ መንግሥት አስተባብረዋል የሚል ክስ የቀረበባቸው ሲሆን በሚሊዮን የሚቆጠሩ ተከታዮች የነበሯቸውና በቱርኩም ሆነ በሌሎች የዓለም ክፍሎች ተጽዕኖ ፈጣሪም እንደነበሩ ተነግረዋል። በሰማንያዎቹ ዕድሜ ላይ የነበሩት ፊቱላ ጉለን ለየት ያለ የእስልምና ፍልስፍና የሚከተሉ ሲሆን

ዲሞክራሲ፣ ትምህርት፣ ሳይንስ እና በእምነቶች መካከል የሚደረግን ውይይት የሚያበረታቱ ነበሩ ተብሏል። በአንድ ወቅት የቱርኩ መሪ ረቺፕ ታይፕ ኤርዶዋን አጋር የነበሩት ፊቱላ ጉለን ኋላ ላይ ግን ኤርዶዋንን ፈላጭ ቆራጭ ሲሉ ጠርተዋቸዋል። ኤርዶዋን በበኩላቸው ጉለንን አሸባሪ ሲሉ ይገልጿቸዋል። ክብራትና ክብራን፣ በዚሁ የምሽቱ ዜና ተጠቃልሏል። ወደ ኤደን መሪያቸዋሉ አሉ።

ከአለም ዙሪያ የተሰባሰቡትን ዜናዎችን ያደረሰን እንግዲ ወልዴን እናመሰግናለን በመከታተል ላይ የምትገኙት በ 22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችን ነው አብራችሁን ትሆኑ ዘንድ እንጋብዛለን የደንገረመው መሰናዶውን በመምራት ሲሆን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን በማቀናበር አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት

አብራችን ታምሽ ዘንድ እየጋበዝን ለምሽት ወደ ያዝነው አብይ ርዕስ እንሻገር። አፍሪካ በጸጥታው ምክር ቤት በሁለት ቋሚ አባል ሀገራት እንድትመወከል እንዳለባት የተባበሩት መንግስታት ድርጅት ዋና ጸሐፊ ተናገሩ።

ዋና ጸሐፊው አንቶኒዮ ጉቴረሽ በአዲስ አበባ በሰጡት መግለጫ በጸጥታው ምክር ቤት መሻሻልና በአፍሪካ ውክልና ላይ በተባበሩት መንግስታት ድርጅት አባላት መካከል መግባባት መኖሩን ገልጸዋል። ዓለም አቀፉ የገንዘብ ስርዓትም አፍሪካን ተጠቃሚ በሚያደርግ መልኩ መሻሻል እንዳለበትም ከስምምነት መደረሱን ዋና ጸሐፊው አክለው ጠቁመዋል።

ዋና ጸሐፊው ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እድሳት በተደረገለት የአፍሪካ የኢኮኖሚክ ኮሚሽን መቀመጫ የሆነው የአፍሪካ አዳራሽንም መርቋል። ኬኔዲያ ባተ ዝርዝር አለው። በስምንተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ዓመታዊ ከፍተኛ የትብብር ምክክርና

በአፍሪካ አዳራሽ ምረቃ ላይ ለመታደም ትናንት እሁድ ጥቅምት አስር ቀን 2017 ዓ ም አመሻሽ ላይ አዲስ አበባ የገቡት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ ዛሬ በአዲስ አበባ ጋዜጣዊ መግለጫ ሰጥተዋል። የመንግስታቱ ድርጅትና የአፍሪካ ህብረት ኮሚሽን ከፍተኛ ባለስልጣናት በዛሬው ዕለት በአዲስ አበባ የአፍሪካ ህብረት ዋና መስሪያ ቤት ካደረጉት ስምንተኛው የሁለቱ ድርጅቶች የትብብር መድረክ በኋላ የተመድ ዋና ጸሐፊ አንቶኒዮ ጉተሬጅና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመት በጋራ በሰጡት መግለጫ

ጋራ ስለ እስካሁኑ ትብብርና አፍሪካ ስለተጋረጡባት ፈተናዎች አንስተዋል። ሰላምና ጸጥታ፣ ሰብአዊ መብቶችና ዘላቂ ልማትን የመሳሰሉ ጉዳዮች ሁለቱ ድርጅቶች የጋራ እቅድ አውጥተው በትብብር እየሰሩባቸው ያሉ ዘርፎች መሆናቸውን የተናገሩት ጉተሬዥ፣ ሆኖም አፍሪካ ለችግሮቿ መፍትሄ ከማግኘት አንጻር ከዓለም አቀፉ የተለያዩ ስርዓቶች በበቂ ደረጃ ተጠቃሚ እንዳልሆነች አንስተዋል። በነገው የዓለም እጣፋንታ ላይ ትኩረት በማድረግ ባለፈው መስከረም 12ና 13 ቀን በተደረገው የመንግስት

የመንግስታቱ ድርጅት ጉባኤ ላይም አፍሪካና ሕዝቦቿ ፍትህ ማግኘት እንዳለባቸው መግባባት ላይ መደረሱን የገለጹት ዋና ጸሐፊው ከዚህም አንዱ የጸጥታው ምክር ቤት የውክልና ጉዳይ እንደሆነ ተናግረዋል።

ከሰላምና ጸጥታ ጥያቄ ጋር በተገናኘ የጸጥታው ምክር ቤት ማሻሻያ ሊደረግለት እንደሚገባ በአሁኑ ወቅት በአባል ሀገራት መካከል መግባባት አለ። የዚህ ማሻሻያ ቁልፍ ጉዳይ ደግሞ ሁለት የአፍሪካ ሀገራት የጸጥታው ምክር ቤት ቋሚ አባላት መሆን አለባቸው የሚለው እንደሆነ በሁሉም አባል ሀገራት በሚባል ደረጃ ስምምነት አለ።

ዓለም አቀፉ የገንዘብ ስርዓትም ከአፍሪካ አንጻር ኢፍትሃዊ ነው ያሉት አንቶኒዮ ጉተሬዥ፣ ይህ ጉዳይም መሻሻል እንዳለበት በነገዋ ዓለም ላይ ባተኮረው የሳሚት ኦፍ ዘ ፊውቸር ጉባኤ ላይ መግባባት እንደተደረሰ ገልጸዋል። ሲስም ን ሲስም ኢፌክቲቭ

ጊዜው ባለፈበት ውጤታማ ባልሆነና ኢፍትሐዊ በሆነ የኢኮኖሚና የፋይናንስ ስርዓት ውስጥ እንደምንገኝ ይታወቃል። የስርዓት ውጤት አልባና ኢፍትሐዊ የሆነው በተለይ በአፍሪካ ምክንያት ነው። አፍሪካ ለልማቷ በርካታ ፈተናዎች ትጋፍጣለች። በነገው ዓለም ጉባኤ ማለትም

ሳሚት ኦፍ ዘ ፊቸር ላይ ዓለም አቀፍ የገንዘብ መዋቅር የግድ መስተካከል እንዳለበት ተግባብተናል። ታዳጊ ሀገራት በተለይ የአፍሪካ ሀገራት ተጨማሪ ሀብትና አቅም ማዳበር በሚያስችላቸው መንገድ የግድ መሻሻል አለበት በሚል ተስማምተናል።

በሳይንስ እና ሰው ሰራሽ አስተውሎት አርቲፊሻል ኢንተሊጀንስ ዘርፍም ኋላ የቀረችው አፍሪካ በእነዚህ ዘርፎችም አቅሟን እንድታሳድግ ተመድ ከአፍሪካ ህብረት ጋር እቅድ አዘጋጅቶ በትብብር እንደሚሰራ አብራርተዋል። በዛሬው የአፍሪካ ህብረትና የተመድ ስምንተኛው ዓመታዊ የትብብር መድረክ ላይ የአፍሪካ ጥያቄዎች መልስ ማግኘት በሚችሉበት መንገድ ላይ በቀጣይነት በጋራ ስለሚከናወኑ ተግባራት ምክክር መደረጉን የተናገሩት ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሀመት ናቸው። የትብብር መድረኩ ከተ

ጀመረበት ጊዜ አንስቶ የተባበሩት መንግስታት የአፍሪካ ህብረት ኮሚሽንን በማገዝ ረገድ ጠቃሚ ተግባራትን አከናውኗል ሲሉም ተናግረዋል። በጋዜጣዊ መግለጫው ላይ ጋዜጠኞች ጥያቄ የማንሳት እድል አላገኙም። ለዚህም በምክንያትነት የተጠቀሰው የአፍሪካ አዳራሽን ለመመረቅ የተያዘው ሰዓት በመግፋቱ እንደሆነ ተገልጿል። ከጋዜጣዊ መግለጫው በኋላ ለአመታት እድሳት የተደረገለት የአፍሪካ አዳራሽ ተመርቋል። በአሁኑ ወቅት የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫ የሆነው

አፍሪካ አዳራሽ የምረቃ ስነ ስርዓት አመሻሽ ላይ የተጀመረ ሲሆን ጠቅላይ ሚኒስትር አብይ አህመድ፣ አንቶኒዮ ጉተሬሽ፣ ሙሳፋኪ መሐመትና ሌሎችም ከፍተኛ ባለስልጣናት ታድመዋል። በመንግስታቱ ድርጅት የ57 ሚሊዮን ዶላር ወጪ እድሳት የተደረገለት የአፍሪካ አዳራሽ የተሰኘው ህንፃ

በአውሮፓውያን አቆጣጠር በ1961 ዓ ም በአጼ ኃይለሥላሴ ተመርቆ ስራ የጀመረ ሲሆን ከሁለት ዓመታት በኋላ የአፍሪካ አንድነት ድርጅት መስራች ጉባኤ እየተካሄደበት ነው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ዛሬ ጠዋት ከጠቅላይ ሚኒስትር አብይ አህመድ ጋራም በጠቅላይ ሚኒስትሩ ጽህፈት ቤት ተገናኝተው ተወያይተዋል። ውይይቱ በቀጠናዊና ባለብዙ ወገን ጉዳዮች ላይ ያተኮረ መሆኑን በማህበራዊ የትስስር ገጻቸው ላይ የገለጹት ጠቅላይ ሚኒስትር አብይ ስለ ውይይቱ በዝርዝር አልገለጽ

አልገለጹም። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከታተላችሁት ለምሽቱ የያዝነውን አብይ ርዕሰ ጉዳይ ነበር። የትንታኔው መጽሔት ይቀጥላል።

ለትግራይ ክልል ተረጂዎች ገቢ ማሰባሰብ ተጀመረ። በትግራይ ክልል 4.5 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስቸኳይ ምላሽ ለትግራይ የተባለ ኮሚቴ አስታውቋል።

ኮሚቴው ተጎጂዎቹን ለመርዳት የገቢ ማሰባሰብ ስራ ዛሬ አስጀምሯል። በገቢ ማሰባሰቡ 130 ሚሊዮን ብር ለመሰብሰብ መታቀዱን እና ፌዴራል መንግስቱም 130 ሚሊዮን ብር ለመስጠት ቃል መግባቱ ተገልጿል። ሙልጌታ ጽብሃ ዝርዝራለሁ

ባለፈው ዓመት ትግራይ ክልል ውስጥ የተከሰተውን ድርቅ ተከትሎ አስቸኳይ ድጋፍ ለሚያስፈልጋቸው ተጎጂዎችን ለመርዳት የተቋቋመው አስቸኳይ ምላሽ ለትግራይ ተብሎ የተሰየመ ገቢ አሰባሳቢ ኮሚቴ ከዚህ አንድ ቢሊዮን ብር ለመሰብሰብ መታቀዱን አስታውቋል። የኮሚቴው አባል ብርክት ኃይለም በክልሉ ካሉ አራት ነጥብ አምስት ሚሊዮን ተጎጂዎች ውስጥ ሰባት መቶ ሺህ የሚሆኑትን ብቻ በእርዳታ ሰጪ ተቋማት መደገፍ እንደተቻለ ገልጸው ቀሪዎቹን ተደራሽ ለማድረግ ገቢ ማስ

ሰባሰቢያ መዘጋጀቱን ይናገራሉ። የተሻለ ክረምት ይመስላል የተሻለ እህል የበቀለ ይመስላል። ግን ገና ማሳ ላይ ነው ያለ እሱን ምርት መሰብሰብ አልቻለም ማለት ወቅቱ ገና ነው። እስኪ ሰበስብ ያለውን ጊዜ እንዲሸጋገርበትና በዛ ላይ ደግሞ ከቀየው የተፈናቀለ ሕዝብ አለ እሱን ሰፖርት ለማድረግ ታልሞ የተዘጋጀ ቴሌቶን ነው። ኮሚቴው ከተቋቋመ ጀምሮ አራት መቶ ሚሊዮን ብር መሰብሰቡንና በዚህም ስድስት መቶ ሀምሳ ሺህ ሰዎች ተጠቃሚ መሆናቸውን ብርክቲ ገልጸዋል።

ፌዴራል መንግስት የ130 ሚሊዮን ብር ድጋፍ እንደሚሰጥ በመርሃ ግብሩ ላይ የተገኙት የፌዴራል መንግስት አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ተናግረዋል። ዘላቂ መፍትሄ የሚሆነው ራሳችንን በራሳችን የምንተጋገዝበትን ሁኔታ ማየት፣ በዚህ አይነት መንገድ መሄድ ነው። በፌዴራል መንግስት ደረጃ በዚህ ጉዳይ ላይ በምግብ ሉዓላዊነት ርዕስ ላይ በጣም በሰፊው እየተነጋገርን ያለን አጀንዳ አለ ሁላችንም የጋራ የሆንበት ማለት ነው።

የምንመገበውን ምግብ ራሳችን ማምረት መቻል አለብን የሚል ነው። መቆጣጠር መቻል አለብን። ግብዩትንም ገበያውንም ራሳችን መቻል አለብን የሚል ነው። በእርዳታ አይነት መንገድ የሚመጡ ነገሮች የምግብ ዋስትናን በልቶ ለማደር የሚያግዙት ነገር ይኖራል፣ በጊዜያዊነትም ይጠቅማሉ። ግን ከዛ ያለፈ ዘላቂ እንዲሆኑ ብንተው ነጻነታችን ላይ፣ ክብራችን ላይ፣ ሉዓላዊነታችን ላይ የሚያሳድረው ጫና አለ። ስለዚህ በተቻለ ፍጥነት

ጊዜያዊ የሆኑ ችግሮችን የምንቋቋምባቸው አማራጮች ቢኖሩም በተፋጠነ ሁኔታ ግን የምግብ ሉዓላዊነታችንን ለማረጋገጥ ያ ማለትም ራሳችን አምርተን ራሳችንን ለመቻል የሚደረገው ጥረት ላይ በጣም ተጠናክሮ መሄድ ያስፈልጋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በበኩላቸው ክልሉ ውስጥ ያለው ችግር ከክልሉ ህዝብ አቅም በላይ ሊሆን እንደማይችል ገልጸዋል። ህዝቡን በአማይት ሸዓት ቁፅር ህዝብና አብ ሕማቅ ሁነታት ዝርከብ ኮይኑን

አሁንም በመቶ ሺህ የሚቆጠር ህዝባችን መጥፎ ሁኔታ ውስጥ ነው። ይህም ከአቅማችን በላይ መሆን አይገባውም። በዚህ ጉዳይ ትኩረት አድርገን ለጊዜውም ቢሆን ፖለቲካዊ ይሁን ሌሎች ልዩነቶችን ትተን በዚሁ ጉዳይ ከሰራን ችግሩን ከመፍታት ተሻግረን የትግራይን ህዝብ ወደሚገባው ከፍታ ልናደርሰው የምንችልበት ሁኔታ መፍጠር እንዳለብን ማሳያ ነው። ጊዜ አባክነናል። አሁንም ቶሎ ማስተካከያ አድርገን ለጥቅማችን መስራት አለብን። በሶስት ወራት ውስጥ ከአንድ አካባቢ ብቻ

ብቻ 17 ቢሊዮን ብር ዋጋ ያለው ወርቅ መገኘቱ የገለጹት አቶ ጌታቸው ከዚሁ ሀብት የክልሉ መንግስት ያገኘው ገቢ እንደሌላ አስረድቷል እንዲሁም በዚሁ ሀብት የክልሉ ችግር ለመፍታት መስራት ሲገባው ችግሩ እንዲባባስ እያደረገው ነው ሲሉ ገልጸዋል። ፌዴራል መንግስት ክልሉ ውስጥ የደረሰውን ውድመት ተረድቶ እገዛ ማድረግ አለበት ሲሉ አሳስበዋል።

ትናንት እንተወ በሚል ቃል ትርጉሙም ዞር ብለን የተቸገሩ ወገኖቻችን እኒ በሚል በተጀመረ ገቢ የማሰባሰቢያ መርሃ ግብር 201 ሚሊዮን ብር እስካሁን መሰብሰቡ ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።

አስከትለን የምናልፈው ወደ ዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ነው። የቀድሞ ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ ውስጥ ልንታገለው የሚገባን የውስጥ ጠላት አለን የሚለው ንግግር በተቃዋሚዎቻቸው ውስጥ ትልቅ የትችት ማዕበል አስነስቷል። ይሁን እንጂ ሁለቱ የሪፐብሊካን ና የዴሞክራቲክ እጩዎች በምርጫ ዘመቻ ቅስቀሳቸው ወቅት የሚጠቀሙባቸው የጋሉ ንግግሮች ዋይት ሀውስን የማሸነፍ እድላቸውን ሊጎዳ ይችላል በሚል የተንታኞች ማስጠንቀቂያ አስከትሏል። የአሜሪካ ድምጽ

ቬሮኒካ ባልደራስ ኤግሊሲያስ ያሰናዳችሁን ዘገባ ደረጀ ደስታ እንደሚከተል ያቀርበዋል።

በበርካታ ግዛቶች ቀደም ብሎ ድምፅ መስጠት በጀመረበት ወቅት ምክትል ፕሬዝደንትና የዴሞክራቲክ ፕሬዝደንታዊ እጩ ካማላ ሀሪስ ከትላንት በስቲያ ቅዳሜ ከጋዜጠኞች ጋር ባደረጉት ቆይታ በፖለቲካ ተቀናቃኛቸው በቀድሞ ፕሬዝደንት ዶናልድ ትራምፕ ላይ ያላቸውን ትችት አጠናክረዋል። ዶናልድ ትራምፕ ከጊዜ ወደ ጊዜ ያልተረጋጉና ብቁ አለመሆናቸውን

ራሳቸው አረጋግጠዋል። ለሁለተኛ ጊዜ ወደ ዋይት ሀውስ ሊመለሱ የሚችሉት የሪፐብሊካኑ ፕሬዚደንታዊ እጩ ትራምፕ እንደ አውሮፓ አቆጣጠር ጥቅምት 13 በፎክስ ቴሌቪዥን ቀርበው ነበር።

ሊያስቸግራቸው ይችላሉ የሚባሉ የመንግስት ቢሮክራቶችን አስመልክቶ ምን እንደሚያደርጉ ሲጠየቁ ትረምፕ የሰጡትን አወዛጋቢ መልስ በመውሰድ ሀሪስ በተደጋጋሚ ተጠቅመውበታል። ትረምፕ እንዲህ ሲሉ ነበር የመለሱት፣ የውጭ ጠላት አለን እንዲሁም የውስጥ ጠላት አለን።

ትረምፕ አክለውም አንዳንድ በሽተኞች ሰዎች አሉ፣ ግራ ክራሪዎች፣ እብዶች እና አስፈላጊ ሆኖ ከተገኘ በብሔራዊ ዘብ ወይም በጣም አስፈላጊ ከሆነ በወታደሩ በቀላሉ ሊስተናገድ ይችላል ሲሉ ተናግረዋል።

ትራምፕ በኋላው ላይ ማለት የፈለጉት የዴሞክራቲክ ተቃዋሚዎቻቸውን መሆኑን እየጠቀሱ ቢናገሩም እንደ አውሮፓ አቆጣጠር ህዳር 16 ከዎል ስትሪት ጆርናል ጋር ባደረጉት ቃለ ምልልስ ደግሞ እንደገና የተናገሩትን ተመሳሳይ ነገር ደግመዋል። የሪፐብሊካኑ የኒው ሃምሽር ሀገረ ገዢ የሆኑት ክሪስ ሱኑን በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ስለ ትራምፕ ንግግር አስተያየታቸውን እንዲስሉ ሰጥተዋል።

Nobody likes that that that type of stuff and that type of hyperbole. But let's look. He was president. for suundey nat nagaro chinnna yehelingina sumitne od. Nagar ganeskinne malikat sacho la <laughs> rathamataz president ne baru ypolochikat alathu cha chauna saddo ne baru aunum hiro bhamasara ne themit takamubathai mislingim bhamajem bharay sultaan zaman achwal adaragutam bazihi ne sultaan zaman cham yaan ne

ሁለቱም ፕሬዝደንታዊ እጩዎች እርስ በርሳቸው ለመተነኳኮል የሚጠቀሙባቸው የጋሉ ንግግሮች እየጨመሩ ቢሄዱም የፖለቲካ ተንታኞች ግን ይህ የመራጮችን ልብ በመግዛት ድምጻቸውን ለማስቀየር የሚጠቀሙበት የአሸናፊነት ቀመር ነው ማለት አይደለም ይላሉ። በቴክሳስ ኦስተን ዩኒቨርሲቲ በሥነ መንግስት የትምህርት ክፍል ውስጥ የትምህርት መምሪያ ተባባሪ ፕሮፌሰር የሆኑት የፖለቲካ ተንታኝ ሻነን ኦብራይን ለቪኦኤ በሰጡት ቃለመጠይቅ ይህን ብለዋል።

You go over the line and you disgust people who are kind of in the middle. I think there might be some people that stay home and cross their arms and are just.

ከመስመር በላይ አልፈ በመሄድ በመካከል ላይ የሚገኙ አይነት ሰዎችን የምታስቀይም ከሆነ ያ ችግር የመፍጠር አቅም ያለው ይመስለኛል። በሁሉ ነገር የተሰላቹና እጃቸውን አጣጥፈው ቤታቸው የሚቀመጡ አንዳንድ ሰዎች ያሉ ይመስለኛል። ኦብሪየን አክለውም በዚህ የምርጫ ወቅት ማንን እንደሚመርጡ ያልወሰኑ ጥቂት ሰዎች ይኖራሉ፣ የምርጫ ዘመቻዎቹ ግን የእነሱን ድምፅ ለማሸነፍ የሚያደርጉትን ሙከራ ለማቆም ዝግጁ አይደሉም ብለዋል። ትረምፕ በዚህ ሳምንት በሰሜን ካሮላይና፣ ጆርጂያ እና ኔቫዳ የምርጫ ቅስቀሳ ዝግጅት

ድርጊቶችን እንደሚያደርጉ እቅድ ተይዞላቸዋል። ትላንት እሁድ 60 ዓመት የሞላቸው ሀሪስ ከቀድሞው የሪፐብሊካን ምክር ቤት አባል ሊስ ቼኒ ጋር በፔንስልቬንያ፣ ዊስካንሰን እና ሚችጋን የሚሰጡትን ድምፅ በየጊዜው የሚለዋውጡ መራጮችን ድጋፍ ለማግኘት ዛሬ ሰኞ ተከታታይ ውይይቶችን ያደርጋሉ ተብሎ እንደሚጠበቅ የምርጫ ዘመቻቸው አስታውቋል።

እዚሁ ከዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ሳንርቅ ኤሌክቶራል ኮሌጅ የዩናይትድ ስቴትስ ዜጎች ፕሬዚዳንቱን የሚመርጡበትን ሂደት የምንጠቅስበት መንገድ ነው። ሂደቱ ተግባራዊ የሚሆኑበት ጠቋሚ መንገድን ደረጀ ደስታ እንደሚከተለው ያሰማናል።

ኤሌክትራል ኮሌጅ የሚባለው የአሜሪካ ዜጋዎች ፕሬዚደንታቸውን የሚመርጡበት ሂደት ነው። በስተ መጨረሻ አሸናፊውን የሚወስኑት ኤሌክተርስ የተባሉ የዚህ የኤሌክትራል ኮሌጅ አባላት ናቸው። ሂደቱ እንዴት እንደሚካሄድ ቀጣዩ አጭር መግለጫ ይነግረናል። እያንዳንዱ ፓርቲ ፕሬዝደንታዊ እጩውን ከወሰነ በኋላ ፕሬዝደንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል።

ከዚያ በኋላ ለዋናነትና ምክትል ፕሬዚደንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ ኤሮፓ አቆጣጠር ህዳር አምስት ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምፅ ለመስጠት የተመዘገቡ መራጮች ለፕሬዝደንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየ አካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዚደንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው።

ሊበራል ኮሌጅ በየክልሉ በተካሄደው የድምፅ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ሕዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የሕዝብ ብዛት ያላቸው ግዛቶች ያነሰ ድምፅ ይኖራቸዋል። ብዙ ሕዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የሕዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምፅ ይኖራቸዋል።

የፕሬዝደንትነቱን ቦታ ለማግኘት እጩ አብላጫውን ወይም ሁለት መቶ ሰባ መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምፃቸውን ይሰጣሉ። አዲሱ ፕሬዝደንት ግን ቃለ መሐላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን ሁለት መቶ ሰባ ድምፅ ማሸነፍ አለበት።

ኤሌክትራል ኮሌጅ ስለተባለውና በስተ መጨረሻ የአሜሪካ ፕሬዚደንት እንዴት እንደሚመረጥ ነበር የተመለከትነው።

ወልዴና ደረጀ ደስታን እናመሰግናለን። በታጣቂዎች ተፈጸመ በተባለ ጥቃት አስራ ዘጠኝ የሚሊሻ አባላት ኦሮሚያ ውስጥ መገደላቸውን የአካባቢው ነዋሪዎች ገለጹ። በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ በኦሮሞ ነጻነት ሰራዊት ተፈጸመ በተባለ ጥቃት አስራ ዘጠኝ የሚሊሻ አባላት መገደላቸውን ቤተሰቦችና የአካባቢው ባለስልጣናት አስታውቀዋል። ከኦሮሞ ነጻነት ሰራዊት ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ዘገባለው

ጥቅምት 7 ቀን 2017 ዓ.ም በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ ክልቤ በተሰኘው ቀበሌ ውስጥ በሚገኙ የሚሊሻ አባላት ላይ የኦሮሞ ነጻነት ሰራዊት ታጣቂዎች ድንገት ፈጸሙት በተባለ ጥቃት 19ኙ መገደላቸውን፣ አምስቱ መታገታቸውንና ሦስቱ ሶስቱ ያለበት እንደማይታወቅ የሟች ቤተሰብ አባላት ተናግረዋል። አቶ አብዲስ አዲዳ የተባለ የጀልዱ ወረዳ ነዋሪ

የወረዳው ሚሊሻ አባል የነበሩት አባቱ አቶ ዲድ አማራ በታጣቂዎች መገደላቸውን ለአሜሪካ ድምፅ ተናግረዋል። አቦ በዚያን ቀን ክልቤ አቦ በሚባል ቦታ የሸኔ ኃይሎች ከፍተኛ ተኩስ ከፍተው ነበር። ሚሊሻዎቹ ደግሞ የሕዝብን ሰላም እንዲጠብቁ ነበር የተላኩት። ሸኔ ትልቅ ኃይል ነበረው፣ ብሬንና ስናይፐር የታጠቁ እንዲሁም ብዙ ቁጥር እንደነበሩ ነው የተነገረው።

እናም ሚሊሻ አባላቱ የአካባቢው መንግስት ጸጥታ አስከባሪ ኃይል እንዲደርስላቸው እየጠየቁ ነው የተገደሉት። አብዲሳ በዚሁ ቀን አባቱን ጀምሮ ሌሎች ሟች የሚሊሻ አባላትን አስከሬን ማንሳቱንም አክሎ ይናገራል። ከተገደሉት ውስጥ የአርባ ስምንት ዓመት ጎልማሳው አባቴ ድዳ ማራ ይገኝበታል። አባቴ በፊት የከታተሌላ ቀበሌ አስተዳዳሪ ነበር።

አሁን አዲሱ የገጠር ቀበሌ መዋቅር ሲመጣ ነው ምልሻ የሆነው። መንግስት አስከሬኑን እንኳን ሄዶ አላነሳም። እኔ ነኝ ሰው ሳጣ ብቻዬን ብሞትም በአባቴ ሬሳ ላይ ልሙት ብዬ ሄጄ ያነሳሁት። በቦታው ሲደርስ የ19 ሰዎችን አስከሬን አየው። ከነ ትጥቁ ያገኘሁት አስከሬን የአባቴን ብቻ ነበር። የሌሎቹ ትጥቅ ግን ተወስደዋል። አስከሬኑን ሐሙስ ተሸክሜ አምጥቼ ጀልዱ ጎጆ ከተማ አስቀበርኩ።

የለቅሶ ስነ ስርዓቱ የተከናወነው ግን ትላንት ነው። በዚህ ጥቃት አባታቸውን እንዳጡ የገለጹትና በአካባቢው አለ ባሉት የጸጥታ ችግር ስማቸው እንዲጠቀስ ያልፈለጉ የጀልዱ ወረዳ ነዋሪም እንዲህ ይላሉ። ጠዋት 11 ሰዓት አካባቢ የአባቴ ጓደኛ ስልክ ሲደውልልን ነበር። በሰላም እንዳደሩ ነግሮን ትንሽ ቆይቶ ስልክ ስንደውል አያነሳም። ከዚያ መልሰን ዳግም ስንሞክር የኦነግ ሸኔ ሰራዊት

አንስቶ አዋራን። ጥቃቱን ያደረሰው ሸኔ ነው። በቦታው የነበሩት 36 ነበሩ ይባላል። ከዚያ ውስጥ 19 ተገድለው ቀብራቸው ተፈጽመዋል። በህይወት ያሉም አሉ። ወደ አምስት የሚሆኑት ታግተው ታጣቂዎቹ ገንዘብ እየጠየቁባቸው ናቸው። ሌሎች ደግሞ የት እንደደረሱ ያልታወቁም አሉ። ነዋሪው የ57 ዓመት ጎልማሳ አባታቸው በዚሁ ጥቃት እንደተገደሉም ያብራራሉ። ነመገና ሸንተሚ ሶርባ

የተገደሉት አባቴ አቶ ያደሳ ዋሬ ይባላሉ። የሃምሳ ሰባት ዓመት ጎልማሳ ናቸው። የጀልድ ወረዳ ጎጆ ከተማ ነዋሪ ነበረ። በግድ ነው ወደዚያ የተላኩት። ጥቃቱ እንደተፈጸመ ወደ ቦታው ሄጄ ነበር። ነገር ግን ታግተው ተወስደዋል ሲባል ቆይቶ በኋላ ወበሌ አቦ አካባቢ ትንሽ ራቅ ብሎ መገኘቱን አወቅን። ከዚያ አስክሬኑን ወስደን ስርዓተ ቀብሩን አደረግን። ቀብሩ ባለፈው ሐሙስ፣ ለቅሶው ግን ትላንት ነበር የተከናወነው።

ቪኦኤ ያነጋገራቸው የሟች ሚሊሻ ቤተሰብ አባላት የሁሉም አስራ ዘጠኙ አስከሬን ስርዓተ ቀብር በጀልዱ ወረዳ ጎጆ ከተማ መፈጸሙን ገልጸው ነገር ግን በጀልዱ ወረዳ አስተዳደር ላይ ሚሊሻዎቹ በቂ ትጥቅና ብቃት ሳይኖራቸው ወደ ጠላት አሰማርተዋቸዋል ሲሉም ቅሬታ አቅርበዋል። አቶ አብዲስ አዲዳ እንዲህ ይላሉ። ቀበሌው በመንግስት ቁጥጥር ስር አልነበረም። ቅርብ ነው። መከላከያ ሄዶ ተቆጣጥሮ በኋላ ላይ ሁኔታው ሲብስ የለቀቀው።

ከዚያ በኋላ የጀልድ ወረዳ አስተዳደር ምልሻዎቹን በግድ አሰማራቸው። አባቴን ጨምሮ የላኩት በቂ ትጥቅና ስልጠና የላቸውም። በፊት ሸኔን ሸሽተው ወደ ከተማ የገቡ ሰዎች ናቸው። የ57 ዓመት ጎልማሳ አባታቸውን እንዳጡ የገለጹት ሌላ የጀልዱ ወረዳ ነዋሪም በዚሁ ላይ ሲያክሉ በግድ ነው የተሰማሩት ወደ ቦታው። ለዚህም ተጠያቂው የወረዳው አስተዳደር ነው። ምክንያቱም የተሰማሩት ሰዎች ደካሞች

በሽተኞች ነበሩ። ለምሳሌ አባቴ ማክሰኞ ዕለት ወደ ከልቤ ሲሰማራ መንገዱ ጋራ ስለነበረ ሰዎች ናቸው ትጥቁን እንኳን የተሸከሙለት። የጀልዱ ወረዳ አስተዳደር የሐሙሱን ግድያ በእርግጥ መፈጸሙን አረጋግጧል። አቶ ታምና ቶምሳ የወረዳው ምልሻ ጽሕፈት ቤት ባልደረባ መሆናቸውን ነው የገለጹት።

ክልቤ ቀበሌ ብቻ ሳይሆን በሌሎች አጎራባች የገጠ ቀበሌዎች ሚሊሻ አባላቶች ሰላም ለማስከበር ሲንቀሳቀሱ ቆይተዋል። ይህም መሞትም መገደልም ይኖራል። ያው ጠላት እንዳወራው ሳይሆን የሞቱት አባላት አሃዝ በጥቅምት ስድስት በያዝ ነው ሁለት አባላት ተገድለው ነበር ከዚያ ባለፈው ሐሙስ ደግሞ አስራ ሰባት በአጠቃላይ አስራ ዘጠኝ ሰዎች ተገድለዋል። ሌሎች አምስት የሚሆኑ ደግሞ ታግተው

በዚሁ ሌቦች ኃይሎች ተወስዷል። አቶ ታመነ ይህን ጥቃት የፈጸሙት ሸኔ ሲሉ የገለጹት ታጣቂ ኃይል መሆኑንና የድርጊቱ ፈጻሚዎች በቁጥጥር አለመዋላቸውንም ተናግረዋል። የሟቾች ሚሊሻ ቤተሰቦች ወረዳው ሚሊሻዎቹን አለበቂ ትጥቅና ስልጠና ወደ ቦታው ልኳቸዋል ሲሉ ላሰሙት ክስ አቶ ታመነ ምላሽ ይሰጡ

እንዲህ ይላሉ። አቶ ታመነ በተቻለ መጠን የትጥቅ ድጋፍ የሚሰጠው ትጥቅ የሚያመርተው አካል ነው። እኛ ትጥቅ አናመርትም። በወረዳ ደረጃ ጠይቀን ያገኘንን መሳሪያ አልነፈግንም ይላሉ። ነዋሪዎች አሁንም

በምዕራብ ሸዋ ዞን ጀልዶ ወረዳ ክልቤ ቀበሌ በኦሮሞ ነጻነት ታጣቂዎችና በመንግስት ኃይሎች መካከል ተኩስ መቀጠሉን ሲገልጹ የወረዳው ሚሊሻ ጽህፈት ቤት ባልደረባ መሆናቸውን የገለጹት አቶ ታመኔ አቶ ምሳ መንግስት የቀበሌውን ሰላም ወደ ቦታው ለማስመለስ እየሰራ ነውም ብለዋል። ይህ እንግዲያ በተመለከተ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወደ አተርቢ ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ሳይሳካ ቀርተዋል። የኦሮሚያ ሚሊሻ ኃይል

በድንጋጌ ደረጃ ከ1992 አንስቶ በአዋጅ የተዋቀረ ኃይል ሲሆን አባላቶቹም ከየቀበሌው በህዝብ ጥቆማ የሚመረጡና በያዙት ጥጥቅ የአካባቢውን ሰላም እንዲጠብቁ ኃላፊነት እንዳላቸው ይደነግጋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ

በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 11 2017 ዓ ም የሰኞ ምሽት መሰናዷችን ነው። ለመጀመሪያው ምዕራፍ የያዝናቸው ናቸው አጫጭር ዘገባዎች እዚ ላይ ተጠናቀው ዘለጎዳሉት ዘገባዎቻችን የምንሻገርበት ሰዓት ላይ እንገኛለን። አብራችን ትቆዩ ዘንድ በአክብሮት እንጋብዛለን።

የሁለተኛው ምዕራፍ የመጀመሪያው ዘገባችን ሳምንታዊው ሐኪሞን ይጠይቁ ነው። በህክምና የበጎ አድራጎት አገልግሎት የ25 ዓመታት አገልግሎት ጉዞ ይሰኛል። የተመሰረተበትን 25ኛ ዓመት መታሰቢያ ከትላንት በስቲያ ቅዳሜ ከዋሽንግተን ዲሲ ወጣ ብላ በምትገኘው የአርሊንግተን ከተማ ባካሄደው

አመታዊ የህክምና ሳይንስ ጉባኤ ያከበረው ፒፕል ቱ ፒፕል በተሰኘ የእንግሊዝኛ መጠሪያው ይበልጡን የሚታወቀው የህክምና በጎ አድራጎት ባለሙያዎች ማህበርን የተመለከተ ዘገባ ነው። ዋና መቀመጫውን በዩናይትድ ስቴትስ ያደረገው ፒፕል ቱ ፒፕል አብዛኞቹ አባላቱ ኢትዮጵያውያን የህክምና ባለሙያዎች ቢሆኑም ኢትዮጵያውያን ያልሆኑ ከፍተኛ እውቅና ያላቸው የህክምና ባለሙያዎችም ለአመታት

የተሳተፉበት ነው። ከህክምና አገልግሎቶችና የህክምና ትምህርት ተሳትፎችም በተጨማሪም በሌሎች እርዳታ የሚሹ ማህበራዊ ጉዳዮች ላይ አስተዋጽኦ ሲያደርግ የቆየ ገባሬ ሰናይ ድርጅት ነው። ይህንኑ መነሻ በማድረግ ከድርጅቱ አመራር አባላት ሁለቱን ጋብዘው በአጭሩ ያወያየው አሉላ ከበደ ነው። ወደዛ ነው የምናልፈው።

ኢትዮጵያ ውስጥ ባለፉት በርካታ ዓመታት በተለይ በህክምና ላይ ያተኮሩ ሥራዎችን በመስራት የሚታወቀው ፒፕል ቱ ፒፕል የተባለው የበጎ አድራጎት ድርጅታቸው በዘንድሮ ጉባኤውም ባለፉት ሀያ አምስት ዓመታት ጉዞ እንዳደረገ ሁሉ ወቅታዊ የሆነ አንድ ጭብጥ መርጦ የዘርፉን ባለሙያዎች አወያይቷል። በግርድፉ ወደ አማርኛ ሲመለስ የሰው ሰራሽ ልህቀት በ21ኛው ክፍለ ዘመን የህክምና አገልግሎትና የህክምና ሳይንስ

እርግጥ አፍሪካ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ በሰጠውና ከትላንት በስቲያ በተካሄደው መድረክ የቴክኖሎጂውን በረከቶችና ፈተና ቀደም ሲል ከተዘገቡ ቴክኖሎጂዎች ጋር በማነጻጸር የድርጅቱ መስራች ፕሬዚዳንት ዶክተር እናውጋው መሀሪ እንዲህ አስረድተዋል። እንግዲህ ሀያ አምስት ዓመት በተለያየ ፕሮጀክቶች ብዙ ሙከራዊ ተደርገዋል።

ደግሞ ሙያ አምስት ዓመት ሲባል እንዲሁ ዝም ብሎ ያለ ምንም ችግር አይደለም። ሆኖም ግን ዋና መመሪያችን እኛ አለንበት ላይ እየደረስ ነው፣ ሀገራችን ሕዝባችን ስለረዳን ስለሆነ እኛ ደግሞ እዚህ ከደረስን በኋላ ለአስተማረን ሕዝቡ የሚቻለው መርዳት ደግሞ እግዚአብሔር የሚወደው አካሄድና ስራ ነው በሚል ነው። እሱ ነው ትልቁ የኛ ችግር ቢያጋጥመን ወደፊት ለመሄድ ሞራል የሚሰጠን።

ከዚህ አንጻር አሁን ደግሞ ከሀያ አምስት አመት በኋላ ቆም ብለን እንዴት ነው ወደፊት በምን መንገድ ነው እስካሁን ሰራ ነው ላይ ምን ቢጨመር ጥሩ ነው ምን ላይ ፕራሪቲ ምስ በሚባልበት ጊዜ አርቲፊሻል ኢንቴሊጀንስ ያ ሜዲካል ስኩል እያለ ፔጀር አልነበረም፣ አይፎን አልነበረም። ወደድ ነውም ጠላ ነውም ያ ይቀጥላል። ያ ኢትዮጵያ አይፎን እንዴት አድርጎ ነው የሚጠቀመው? የሚቻል አይመስለንም ነበረ ግን አሁን

ብዙ ሰው ከጠርስ ሳይቀር አይፎን አለ። ስለዚህ ትክክል ነው የአርቲፊሻል ኢንቴሊጀንስ ብዙ ምንድን ነው እንደሁ ብዛ ስብሰባ ላይ ሲንገ የሰው ልጅ በጭንቅላቱ ያስባል። አርቲፊሻል ኢንቴሊጀንስ በምንበ የማሰቡ ሁኔታ በምንድን ነው የሚሄደው? የሚጠያቸው የሚተነሱ ዳታ አልጎሪዝም ላይ የተመሰረተ ነው። በአሁኑ ሰዓት አፍሪካ ውስጥም ገብቷል። ሳውዝ አፍሪካ፣ ናይጄሪያ፣ ሩዋንዳ የጋሌ

አሁን አንድ ኤክስፐርት ናይጄሪያ አናንዳጅ ኦርጋናይዜሽን ማናጀር ሐኪሞቹ ናይጄሪያ ውስጥ በሽተኞችን በሚያናግሩበት ጊዜ ኖታቸውን ለመጻፍ ኤአይ ይጠቀማሉ። ኤክስፐርቶች እዚያ ላይ እንደተናገሩት ኤአይን ልክ በዌስት እንደምናውቀው ለመጠቀም ትክክል ነው። ኢንፍራስትራክቸር በጣም ወሳኝ ነው። ዲጂታል ሊትሬሲ ወሳኝ ነው።

ከሁለት አስርት ዓመታት በላይ በዘለቀ ጉዞ በሀገር ውስጥ ካሉ የሙያ አጋሮቻቸው ጋር በመተባበር ያዘጋጇቸውን የከፍተኛ ትምህርት ፕሮግራሞች ጨምሮ ድርጅታቸው ፒፕል ቱ ፒፕል ካከናወናቸው አበይ ስራዎች

አንዳንዱም በመጥቀስ ያስረዱት ደግሞ የድርጅቱ ስራ አመራር ኃላፊና የህክምና ትልኮ ፕሮግራሞች ዲሬክተሩ ዶክተር አብርሃም በትረ ናቸው። መድኃኒቶችን አፈላልጎ በመስጠት አዳሪ ትምህርት ቤትን በመክፈት ቻቤት እናትና አባታቸውን ያጡትን እነሱን አሰባስቦ እነኛ ልጆች እስካሁን ድረስ ይሁም ለሀያ አመት አካባቢ የተረዱ ትልቅ ደረጃ ላይ የደረሱ ዶክተር፣ በኢንጂነር እንደዚሁም ሎየር ሁሉ የሆኑ አሉ። ኢመርጀንሲ ሜዲሲን ሬዚደንሲ ፕሮግራም ኔውሮሎጂ

ሬዚደንሲ ፕሮግራም በማቋቋም ከዚህ በፊት ኢትዮጵያ ውስጥ ኖሮ የማያውቀውን ሀገራችን ሕዝብ የዛ ተጠቃሚ እንዲሆን ስፔሻሊስት ማግኘት ማለት ትልቅ ነገር ነው። ከዚሁ በመቀጠል ደግሞ አሁን ትላንትናም እንደተነገረው የአክሬዲቴሽን ፕሮግራም የአክሬዲቴሽን ማለት ኳሊቲ ማለት ነው። ያ ደግሞ ሀገራችን አፍሪካ ካሉም እዚ አሜሪካም ካሉ ኢንስቲትዩሽኖች እኩል እንድትሆን ተማሪዎቻቸው ወይም ደግሞ ሐኪሞቻችን ፕሮፌሽናሎቻችን

እኩል አስተዋጽኦ እንዲኖራቸው ትምህርት ቤቶቹ አክሬዲት መሆን ስለነበረባቸው ከጤና ጥበቃ ጋራ በመተባበር አሁን የአክሬዲቴሽን ፕሮግራሙ ብዙ ስራዎችን ተሰርቶ አክሬዲት የሚሆኑበት ሁኔታ ያለ። ዶክተር ከበደ ከዶክተር አንተነህ እና ዶክተር ናውጋው ጋር በመሆን ሄማቶሎጂ አንኮሎጂ ፌሎሺፕ ፕሮግራም መስርተው እዛም ላይ እየተሰራ ነው።

በሜዲካል ሚሽኑ እርዳታ በማድረግ ወደ አስራ አምስት የሚሆኑ ሚሽኖችን እያንዳንዱ ፊዚሽያኖችን የጤና ባለሙያዎችን በማስተባበር ወደ ሶስት መቶ አራት መቶ ሺህ ዶላር አካባቢ አውጥተን እርዳታ አድርገናል። ትምህርት ቤቶች ፈራርሰው ነበር። ትምህርት ቤቶችንም እንደዚህ ጠግነናል እና በአጠቃላይ ለሀያ አምስት አመታት የተሰሩት ስራዎች እንዲህ በአጭሩ የሚገለጹ ሳይሆኑ ብዙ ነገሮች ናቸው።

የኤችአይቪ ኤድስ ወረርሽኝ ስርጭት እጅግ ከፍተኛ ደረጃ ላይ ደርሶ በነበረበትና የብዙ ሰዎችንም ሕይወት በቀጠፈበት እንደ አውሮፓውያን የዘመን አቆጣጠር በ1990ዎች መገባደጃ

ያን አስከፊ ሁኔታ ለመለወጥ ታልሞ መመስረቱን ያስታወሱት ዶክተር ናውጋው በበኩላቸው እጅግ ግዙፍ የማህበረሰብ ፈተና ለመቅረብ በሚደረገው ጥረት ለማገዝ የተጀመረው ጥናቸው የመጣበትን ጎዳና በውይይታቸው እንዲህ ቃኝተውታል። የተመሰረተው በፈረንጆች አስራ ዘጠኝ መቶ ዘጠና ዘጠኝ ነው። ዋና የተመሰረተበት ምክንያት በጊዜው ኤችአይቪ ኤድስ ትልቅ ችግር ነበረ።

በዓለም ካለው ኤች አይቪ ኤድስ ዘጠኝ በመቶ ኢትዮጵያ ነበረ። በጊዜው ደግሞ የኢትዮጵያ ፖፕሌሽን ከዓለም ጋር ሲወዳደር አንድ ፐርሰንት ነበር። እንግዲህ እነዚህ ቁጥሮች ምን ያህል ትልቅ ችግር እንደነበረ ሊጠቁም ይችላል። እና ምንድን ነው ያኔ አንደኛ አዲስ በሽታ ነበረ እና ደግሞ በጣም ፕራይቬት በሆነ መንገድ ስለሚተላለፍ ሰው አመመኝም ለማለት ፍራቻ፣ ስቃይ፣ ሪጀክት መደረግ ብዙ ነበረ እና የመጀመሪያው

ከአራት እስከ ስድስት በዌን ውስጥ እኛ እንዱን ያሰለጠኑ ሰዎች አስተባብረን ገና ፒፕልቱ ሳይመሰረት ማለት ነው። ችግሩ ከባድ ችግር እንደነበረ ግንዛቤ ስለነበረ በኢትዮጵያ ሄደን የመጀመሪያውን ኮንፈረንስ ተደረገ። ያ ኮንፈረንስ ብዙ ዓይን ገለጠ። በሚዲያም ብዙ ከፈለጅ ነበረው በየቦታውን ሄደን ካየን በኋላ እንዴ ይሄ ችግር በጊዜው በጦርነት በምን ከሞተ በበለጠ

በኤች ኤድስ የሞተው ይበልጣል። ትምህርት ሰታ ላደረሰችን ሀገር ምን ማድረግ አለብን? የኢንፎርሜሽን ክፍተት ነበር የጤና ክፍተት እና ይህንን ከማስተማር ነው የተጀመረው። ከዚያ ቀጥሎ ደግሞ በበሽታው ምክንያት ወላጅ አልባ የሆኑ ልጆችን ለኢዳን ፌተር እናደግ ና እየሰበሰቡ ስድስት መቶ ስምንት መቶ የሚሆኑ ህጻናት ጋር ማክብር ነበረ። ግን ይሄ ደግሞ የአንድ ቀን ነው ወደፊት ቀጣይ በሆነ መንገድ ሲባል ትምህርት ቤት ተከፈተ።

ቅድም ዶክተር አብርሃም ደካነካ ያደረገው ያ ትምህርት ቤት ደግሞ በተለይ ሴቶችን በአዳሪ ትምህርት ቤት ትንሽ የፋይናንሻል ችግር ያለባቸውን ደግሞ በተመላላሽ ተገቢው እርዳታ ሲደረግ ቆይን። መጀመሪያ ይሄ ሲጀመር ኤችአይቪ ኤድስ

እንኳን ኢትዮጵያ እዚህ ሀገር በውጭ መድኃኒት አልነበረው። በኋላ መድኃኒቱም እየተገኘ ሲሄድ እነዚያ መድኃኒቶች ኢትዮጵያ ውስጥ ሬጂስተር ስላልነበሩ አንድ የመጀመሪያ ፍሉኮናዞል ለሚባለው ጉሮሯቸው የሚቆስሉ ጭንቅላታቸው ለሚቆስሉትም የሚሰጥ መድኃኒትና ፍቱ የሆነ ረዘም ጊዜ ለመኖርም የረዳ መድኃኒት ነው ትና ጥበቃ ና ፋይዘርን አገናኝተን ለያ መድኃኒት በነሳ ላልቶ ስኔ ጊዜ ኢትዮጵያ ውስጥ እንዲገባ ተደርጓል። ከዚያ በኋላ ፒፕል ቱ ፒፕል ሲመሰረት

አንድ ችግር ሲመጣ የህዝብ ችግር በህዝብ የሚፈታው በሚል ነው መመሪያችን እና አንደኛው ፒፕል ቱ ፒፕል በአሜሪካን የተቋቋሙ ሲቋቋሙም የወገናችንን ችግር በወገናችን ይፈታል እና ፒፕል ቱ ፒፕል ደግሞ እንደ ድል ይሆንና ቴክኖሎጂን፣ ኖሌጅን ወደ ኢትዮጵያ ያስተላልፋል። ያቱም አንድ ሀገር ከድህነትን በቴክኖሎጂም ለማድረግ ትምህርት እና ጤና ያስፈልጋል። አውሮፓን ብንወስድ

ኖርዝ አሜሪካን ብንወስድ ከሌላው ከአፍሪካ ከኤዥያ የሚሻሉት በትምህርት በጤና ስለበለጸጉ ነው እና በትምህርት ያልበለጸገ ሀገር ለማድረግ ከባድ ነው። ስለዚህ እኛም የምንችለውን ደግሞ ኢትዮጵያ ካሉ ከዩኒቨርስቲዎች ጋር አብሮ በመስራት በተለይም ከመጀመሪያው ጀምሮ ከጤና ጥበቃ ጋር

የረጅም ጊዜ በመፈራረም በጤና ትምህርት ላይ ብዙ ተሰርቷል። በአማርኛው ግርድፍ ስያሜው የሰው ሰራሽ ልዕቀት በሀያ አንደኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ እርግጥ አፍሪቃ ፈጥና የምትጨብጠው የቴክኖሎጂ እምርታ የሚል ስያሜ የሰጡትን የሰው ሰራሽ ልዕቀት ቴክኖሎጂ በተለይ ለዘመናዊው ሕክምና የሚቸራቸውን በረከቶችና የሚደቅናቸውን ፈተናዎች መልከት ባደረጉበት ውይይት

ቁጥራቸው የበዙ ብርቱ ደንቃራዎች ለተጋረጡባት አህጉረ አፍሪካ እንደምን ተጨባጭ ፋይዳዎች ያስገኝ ይሆን? ምን አይነት ስራዎችስ ይጠብቃሉ? የሚሉትን ጨምሮ

በውይይቱ የተሳተፉትን የህክምናና የቴክኖሎጂ አዋቂዎች ጋብዘን በስፋት እንወያያለን። ለአሁኑ ግን የድርጅቱን መስራች ፕሬዚዳንት ዶክተር እናውጋው ማሃሪንና የድርጅቱን ሥራ አመራር ኃላፊና የህክምና ተልእኮ ፕሮግራሞች ዲሬክተር ዶክተር አብርሃም በትረን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አስከትለን የምናልፈው ደግሞ ወደ አፍሪካ ነክ ርዕሰ ጉዳዮች ነው።

ተከታዩ ዘገባችን ደቡብ ሱዳን ያለ ዕድሜ መዳረን ለማስወገድ የያዘችውን አዲስ ጥረት ይቃኛል። ደቡብ ሱዳን በትምህርት ቤቶች በሴቶች ና ሴት ተማሪዎች ብዛት ያለውን ልዩነት ለማጥበብ ትልቅ ጥረት በማድረግ ላይ ትገኛለች። መፍትሄ ይሆናት ዘንድም ልጅ ያላቸው ታዳጊ ታዳጊ ልጃገረዶችን ትምህርት ቤት እንዲገቡ በማድረግ የተያያዘችው ጥረት ትልቅ ውጤት እያመጣ መሆኑ ተነግሯል። ይህ የደቡብ ሱዳን አዲስ መርህ

መርሃ ግብር በልጅነት የልጅ እናት ሆኖ ትምህርታቸው የተሰናከለባቸውን ትምህርታቸውን እንዲቀጥሉ አስችሏል። ሺላ ፖኒ ከጁባ ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጅታዬ እንደሚከተሉ ታቀርበዋለች። ደቡብ ሱዳን የምትባለዋን አገር መንግስት ትኩረት ሊያገኝ የሚገባ ከባድ ችግር ነው።

በአብዛኛው ደግሞ የሚጎዱት ሴቶችና ልጃገረዶች ናቸው። የደቡብ ሱዳን ምክር ቤት አባሉ ጁል ኖምጌክ ዳንኤል የታዳጊ ልጃገረዶች ያለዕድሜያቸው በግዴታ መዳር በሀገሪቱ በአሳሳቢ ደረጃ እየተባባሰ መሆኑን ሲናገሩ ነው የሰማ ነው። በደቡብ ሱዳን በበርካታ ማህበረሰቦች ውስጥ ያለዕድሜ መዳር አሁንም የተስፋፋ ነው። ልጃገረዶች ብዙውን ጊዜ ካለዕድሜያቸው ለባል የሚሰጡት ለወላጆቻቸው የኢኮኖሚ ድጋፍ

ዋስትና ስለሚሆኑ ነው። ታዲያ ታዳጊ ሴቶች ልጆች በልጅነት ሲዳሩ የመማር መብታቸው መገፈፍ ብቻ ሳይሆን የድህነት አዙሪቱም እንዲቀጥል ነው የሚያደርገው። ፋጢማ የአንደኛ ደረጃ ትምህርቷን ልትጨርስ የመጨረሻው ዓመት ላይ ሳለች ሳትወድ በግዷ ተዳረች። ወላጆቿ ፋጢማን የዳሯት ቤተሰቡ በወደቀበት የኢኮኖሚ ችግር የተነሳ እንደሆነ ይናገራሉ።

ፋጢማ በመዳሯም ትምህርቷን ለማቋረጥ እንደተገደደች ነው የምትናገረው። ወላጆቼ አስገድደው ዳሩኝ፣ እናም ትምህርቴን ማቋረጥ ነበረብኝ። በናዬ ላይ የደረሰውም ከፋጢማ ጋር ተመሳሳይ ነው። ናዬ የመጀመሪያ ልጇን

ሁለተኛ ደረጃ ትምህርቷ መጨረሻ ዓመት ላይ ሳለች ነው የወለደች። ወላጆቿ መጸነሷን ሲያውቁ የሚያደርጉላትን እርዳታ በሙሉ እንዳቋረጡ ትናገራለች። ትምህርቷም ተቋረጠ። ሳረግዝ ከወላጆቼ አገኝ የነበረውን እርዳታ በሙሉ ተከለከልኩ። አሁን እራሴንም ልጄንም ለማኖር ብቻዬን ነው የምጨረጨረው።

ናዬ ታዲያ ትምህርቷን ለመቀጠል ቆርጣ ልጇን በወለደች በመንፈቋ ወደ ትምህርት ቤት ተመልሳ ገባች። ማህበረሰቡ ውስጥ ከተለመደው ውጪ በወሰደችው በዚህ እርምጃም ናዬ በአሁኑ ወቅት ያምቢዮ ከተማ በሚገኘው ሴንት ጃን ካቶሊክ ዩኒቨርሲቲ የንግድ ሥራ አስተዳደር ዲግሪዋን ለማግኘት በመማር ላይ ነች። ሌላይቱ ኔሊ ደግሞ እንደ ፋጢማና ና ናዬ ወላጆቿ የእሷን ትዳር መያዝ የኢኮኖሚ ጥቅም አድርገው እንዳዩት ነው የምትናገረው።

በሰፈራቸው የሚኖር አንድ ወንድ ለወላጆቿ እሷን ከዳሩለት ብዙ ላሞችና አንድ ሚሊዮን የደቡብ ሱዳን ፓውንድ ጥሎች ሊሰጣቸው ቃል ሲገባ አስገድደው ሊድሯ ተነሱ። ኔሊ ግን የራሷ ህልም ነበራትና፣ እሺ እኔ የመረጥኩትን ሰው ትምህርቴን እንድቀጥል ሊፈቅድ እስከተስማማ ድረስ አገባለሁ አለቻቸው።

አንድ ሰው አገባው። ምክንያቱም ወላጆቼ የትምህርት ቤት ክፍያዬን አንከፍልም አሉ። እሱ ደግሞ መጀመሪያ ልጅ ወለጅና የትምህርት ቤት ክፍያሽን እከፍላለሁ አለ። በዚያ ምክንያት ነው አርግዤ ትምህርቴን ያቋረጥኩት። አሁን የትምህርት ቤት ክፍያዬን ሊከፍል ተስማምቷል።

የደቡብ ሱዳን ምክር ቤት አባሉ ጂል በልጅነት በግዴታ የመዳር ባህልን ማስወገድ የሚቻለው እጅግ ስር የሰደደ ልማድ በመሆኑ በተቀናጀ ጥረት ብቻ መሆኑን ያስረዳሉ። ከባህል ጋር የተያያዘ ስለሆነ ለማስወገድ ያስቸግራል። በልጅነት በግድ መዳር በአዎንታዊነት እንጂ በአሉታዊነት አይታይም።

ስለዚህ ይህንን ባህል ለማጥፋት የግድ በመንግስት ደረጃ ጥልቅ የሆኑ ፖሊሲዎች ማውጣት ያስፈልጋል። ሴት ልጆችን ማስተማር ቅድሚያ ትኩረት በማይሰጡ ማህበረሰቦች ውስጥ የተወሰነ የአመለካከት ለውጥ እየታየ ሲሆን ይህ የሆነው የተለያዩ ዓለም አቀፍ ድርጅቶች ከስር ጀምረው ማህበረሰቦች ውስጥ የማንቃት ስራ ስለሚሰሩ እንደሆነ ተነግሯል። ፋቲማ ወላጆች ለሴት ልጆቻቸው ትምህርት ትኩረት እንዲሰጡ ትመክራለች።

ሴት ልጄ እኔ ያሳለፍኩትን አይነት ሕይወት እንድታሳልፍ በፍጹም አልፈልግም። ለሁሉም ልጆቼ እኩል የመማር መብታቸውን አከብርላቸዋለሁ። የሚያስፈልጋቸውን ድጋፍም ለሁሉም እሰጣለሁ። የደቡብ ሱዳን የትምህርት ሚኒስቴር ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታ እንዲመለሱ ለማድረግ ሲሠራ መቆየቱን ይናገራል።

በሚኒስቴሩ መረጃ መሰረት ከሀገሪቱ ልጆች ውስጥ 70 ከመቶ ማለትም ከ2.8 ሚሊዮን የሚበልጡ ልጆች ከትምህርት ውጪ ናቸው። ለዚህ አበይት ምክንያቶቹ ግጭቶች፣ መፈናቀልና ያለእድሜ መዳር መሆናቸውንም አመልክቷል።

ሕፃናት አድንን የመሳሰሉ ዓለም አቀፍ ግብረሰናይ ድርጅቶች የልጃገረዶች ትምህርትን በመደገፍ የጎላ ሚና እየተጫወቱ ነው። በተለይም እንደ ፋቲማና ናይ ያሉ ወጣት እናቶችን ይረዳሉ። አይዛክ ኦቴ የሕፃናት አድን የትምህርት ዘርፍ የቴክኒክ ባለሙያ ናቸው። ድርጅታቸው ስለሚያደርገው ጥረት ሲያወሱ

ሕፃናት አድን ለሴቶች ልጆች ትምህርት ብርቱ ድጋፍ ሲሰጥ ቆይተዋል። በእርግዝና ምክንያት ትምህርታቸውን ያቋረጡ ታዳጊ ወጣት እናቶች ተመልሰው ገብተው ትምህርታቸውን እንዲቀጥሉ ብዙ ድጋፍ እንሰጣለን።

ትምህርት በጊዜው በሚባለው መርሃ ግብር አማካይነት በሚሸፈን ወጪ የትምህርት ቤት ዩኒፎርም፣ የትምህርት ቤት ቁሳቁስ እንሰጣለን። የትምህርት ቤቶች ባለስልጣናት ወጣት እናቶችን እንዲቀበሉ እንሟገታለን። ወጣት እናቶችን ወደ ትምህርት ገበታ እንዲመለሱ ማድረግ በትምህርት እንዲልቁ ከማድረግ ባለፈ የተሻለ ሕይወት እንዲኖራቸው መሰናክሎችን ማለፍ እንዲችሉ ይረዳል እናም

ለደቡብ ሱዳን ያለ ዕድሜ መዳርን መታገል ልጃገረዶቹ ትምህርታቸውን እንዲቀጥሉ ማስቻል ለመጻኢ ዜጎቿ ብሩህ የወደፊት አቅጣጫ ለመፍጠር ወሳኝ እርምጃ ነው።

የነበራችሁ አድማጭ ተመልካቾቻችን፣ ዝግጅታችንን እያጠናቀቅን ነው። ከዛ በፊት ግን አሁን ዘግየት ብሎ በደረሰን መግለጫ መሰረት በመርካቶ ሸማተር አካባቢ በተከሰተ የእሳት አደጋ በንብረት ላይ የደረሰ ጉዳት

ጉዳት መድረሱ ተሰምቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይህንኑ በፌስቡክ ገጻቸው ላይ አጋርተዋል። የተከሰተውን የእሳት አደጋ ለመቆጣጠር ከእሳት አደጋና ስጋት መከላከል እንዲሁም ከአካባቢው ማህበረሰብ ጋር በመሆን እርብርብ እየተደረገ ሲሆን አደጋው ቶሎ ለመቆጣጠር እየተደረገ ያለው ጥረት አዳጋች ያደረገው የአካባቢው መንገድ በእሳት አደጋ መኪና በተሟላ ሁኔታ ለመንቀሳቀስ አስቸጋሪ ሆኖ በመገኘቱ መሆኑን ጠቅሰዋል። ይህንን ያገኘ ነው

አዲስ አበባ ከተማ ከንቲባ አዳነች አቤቤ የፌስቡክ ገጽ ላይ ነው እየተከታተለ እንግዲህ፣ በነገው ምሽት በዚህ የዚህን ዘገባ ዝርዝር ወደ እናንተ የምናደርስ ይሆናል። አስከትለን የምናልፈው ወደ ሰኞ ምሽት የስፖርት ዘገባዎቻችን ነው። ሀብታሙ ስዩም

ከመቶ በላይ የሚሆኑ ሴት እግር ኳስ ተጫዋቾች ስብስብ ዓለም አቀፉ የእግር ኳስ ፌዴሬሽን ከግዙፉ ዓለም አቀፍ የነዳጅና ጋዝ ኩባንያ ሳውዲ አራምኮ ጋር ያለውን አጋርነት እንዲያቆም አሳስበዋል። በሚያዝያ ወር ፊፋ አራምኮ በቀጣዩ ዓመት የሚደረገው የዓለም ዋንጫና የሴቶች ዓለም ዋንጫ ታላላቅ ውድድሮች ላይ ዓለም አቀፍ አጋር እንዲሆን የሚያደርግ የአራት ዓመት ውል ተፈራርመዋል።

ሳውዲ አረቢያ ባለፉት ጥቂት ዓመታት እንደ እግር ኳስ፣ ፎርሙላ አንድ የመኪና ሽቅድድም ውድድርና ጎልፍ ባሉ ስፖርቶች ላይ ብዙ መዋለ ንዋይ እያፈሰሰች ሲሆን፣ የሴቶች መብት ተሟጋች ድርጅቶችና ሌሎች ተቺዎች መንግሥቱ የሕዝብ ገንዘብ ፈሰስን በስፖርት ስምን ለማደስ ዓላማ እየተጠቀመበት ነው ሲሉ ይከሳሉ። ሀገሪቱ የሰብአዊ መብት ጥሰት ውንጀላውን ውድቅ አድርጋ ብሔራዊ ደህንነቷን በሕጎቿ እንደምታስጠብቅ ተናግራለች።

ፊፋ በበኩሉ ከአጋሮቹ በኩል የሚመነጨውን ገቢ በየደረጃው በስፖርቱ ላይ እንዲውል እንደሚደረግና በሴቶች እግር ኳስ ላይም የሚደረግ ልማትም እያደገ ስለመምጣቱ ጠቁሟል። ከአራምኮ ድርጅት ምላሽ እንዳላገኘ ሮይተርስ ዘግቧል። እንግሊዛዊው የስድስት ጊዜ የኦሎምፒክ ቻምፒዮን የብስክሌት ግልቢያ ተወዳዳሪው ክሪስ ሆይ የካንሰር ህመምተኛ መሆኑንና ከሁለት እስከ አራት ዓመታት ለሚጠጋ ጊዜ ብቻ

በህይወት ሊቆይ እንደሚችል ይፋ አድርገዋል። ሆይ የማይድን ፕሮስቴት ካንሰር እንዳለበትና

ህመሙ ወደ አጥንቶቹ እንደተሰራጨ ማወቁን ሮይተርስ ዘግበዋል። የአሁኑ ዜና የተሰማው የ48 ዓመቱ ሆይ ካቲት ወር ላይ ባለፈው ዓመት ምንነቱ ባልተገለጸ ካንሰር ሕክምና ላይ በነበረበት ወቅት ተስፋ ሰጪና አዎንታዊ ስሜት ላይ እንደሚገኝ ከተናገረ በኋላ ነው። ይሁን እንጂ ባለፈው የበጋ የፓሪስ ኦሎምፒክ ላይ ከቢቢሲ ጋር በትንታኝነት የሰራው ሽምጥ ጋላቢው ሆይ አሁን ላይ ካንሰሩ ሊድን የማይችል መሆኑን ከአንድ ዓመት በላይ ለሆነ ጊዜ ማወቁን ገልጸዋል። ሕመሙ ቢኖርበትም ሕይወትን እያከበረ በበጎነት እንደሚቆይም አስታውቋል።

ሆይ በአቴንስ ቤጂንግና ለንደን ኦሎምፒኮች የወርቅ ሜዳሊያዎችን በማግኘቱ በቤት ውስጥ ብስክሌት የብሪታንያ የበላይነት ዘመን ፊታውራሪም ነበረ። በአውሮፓውያኑ 2021 በቶኪዮ ጨዋታዎች ሰባት የኦሎምፒክ ወርቅ ያገኘው ጄሰን ኬኒ ክብሩን ከመያዙ በፊት ሆይ እጅግ ስኬታማ የእንግሊዝ ኦሎምፒክ ተወዳዳሪና የምንጊዜ ምርጥ የኦሎምፒክ ብስክሌተኛ ነበረ። ዘገባው የሮይተርስ ነው።

የጣሊያን የወንዶች የውሃ ፖሎ ቡድን በፓሪስ ኦሎምፒክ በሃንጋሪ ቡድን ሩብ ፍጻሜ ላይ መሸነፉን ተከትለው በዳኞችና ባለሥልጣናት ላይ በደል ስለፈጸመ የስድስት ወር ቅጣት ተላልፎበታል። በሚቀጥለው ዓመት የዓለም ዋንጫ ላይም ተሳታፊ እንደማይሆን ታውቋል። በአውሮፓውያኑ ነሐሴ ሰባት በተደረገው ጨዋታ በተፈጸመ ጥፋት ላይ የተደረገ የምስል ግምገማን ተከትለው የጣሊያን ቡድን ግብ ተሽረዋል። ሃንጋሪ በፍጹም ቅጣት ምት አሸናፊ ከመሆኗ በፊት የጣሊያን ብሔራዊ ቡድን አሰልጣኝ አሌሃንድሮ ካምፓኛ ተቃውሟቸውን አሰምተዋል። ካምፓኛና

ያን ተጫዋቾች በመኪና ማቆሚያ ስፍራ ያገኟቸውን ዳኞችና የዓለም የውሃ ስፖርት ተቋም ተወካዮችና ባለሥልጣናት ላይ የቃላትና የአካል ጥቃት ያደረሱባቸው መሆኑን ተቃውሞ አስታውቋል። ቡድኑ አመፅ ወይንም አክብሮት የጎደለው ባህሪ እንዲሁም ጣልቃ ገብነትን አለመታዘዝን የዓለም የውሃ ስፖርት ሥነ ሥርዓት ኮድ አንቀጽ አምስትን መተላለፉን አምኗል። አሰልጣኙም የይቅርታ ደብዳቤ መላካቸው ተሰምቷል። አድማጮች፣ ለምሽቱ የያዝናቸው አጫጭር የስፖርት ዜናዎች እነዚህ ነበሩ።

ምርጫ ርዕሰ ጉዳይ ላይ ማብራሪያ ሰምተን እንመለሳለን። ኤሌክትራል ኮሌጅ የሚባለው የአሜሪካ ዜጋዎች ፕሬዚደንታቸውን የሚመርጡበት ሂደት ነው። በስተመጨረሻ አሸናፊውን የሚወስኑት ኤሌክትርስ የተባሉ የዚህ የኤሌክትራል ኮሌጅ አባላት ናቸው። ሂደቱ እንዴት እንደሚካሄድ ቀጣዩ አጭር መግለጫ ይነግረናል። እያንዳንዱ ፓርቲ ፕሬዝደንታዊ እጩውን ከወሰነ በኋላ ፕሬዝደንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል።

ከዚያ በኋላ ለዋናነትና ምክትል ፕሬዚደንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ ኤሮፓ አቆጣጠር ህዳር አምስት ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምፅ ለመስጠት የተመዘገቡ መራጮች ለፕሬዚደንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየ አካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዚደንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው።

ኤሌክቶራል ኮሌጅ በየክልሉ በተካሄደው የድምፅ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ሕዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የሕዝብ ብዛት ያላቸው ግዛቶች ያነሰ ድምፅ ይኖራቸዋል። ብዙ ሕዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የሕዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምፅ ይኖራቸዋል።

የፕሬዝደንትነቱን ቦታ ለማግኘት እጩ አብላጫውን ወይም ሁለት መቶ ሰባ መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምፃቸውን ይሰጣሉ። አዲሱ ፕሬዝደንት ግን ቃለ መሃላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን ሁለት መቶ ሰባ ድምፅ ማሸነፍ አለበት።

ኤሌክቶራል ኮሌጅ ስለተባለውና ስተ መጨረሻ የአሜሪካ ፕሬዚደንት የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው መሰናዶች እዚ ላይ ተጠናቋል። ሳስተናግዳችሁ ቆየት ኤደን ገረመው ነበርኩ። ንጉሱ ታምሬ በቅንብሩ ድምፆን ግርማ በዋና አዘጋጅነት አብረናችሁ ነበርን። ከመላ አሜሪካ ድምፅ ባለሙያዎች ጋር እንሰናበታለን። ጠናስጠል